ጋቢና ቪኦኤ መደመጡን ይቀጥላል። በአዲስ አበባ ሀሳብ ያላቸውን ስራ ፈጣሪዎች ከባለ ሀብቶች ጋር የሚያገናኙ መድረኮች እየተፈጠሩ ነው። ስራ ፈጥረው ስኬታማ የሆኑ ባለ ሀብቶች ልምዶቻቸውን ለወጣቶች የሚያካፍሉባቸው መድረኮችም እንዲሁ። ከእነዚህ መድረኮች አንዱ በሆነውና በቤክ ኤምብሪዮ ካፌ በወር አንድ ጊዜ መላ በሚል ስያሜ የሚሰናዳውን ዝግጅት የተከታተለው ግርማቸው ከበደ የመድረኩን መስራች አነጋግሮ ተከታዩን ዘገባ ልኮልናል። ከአሮጌ የመኪና ጎማዎች ጫማ የሚያመርተው የታዋቂው ሶል ሬብልስ መስራች የሆነችው ቤተልሔም ጥላሁን ከበርካታ ፈተናዎች በኋላ የመጀመሪያውን ጫማ በብዛት አምርታ ያቀረበችበትን ሂደት ያብራራችበት ንግግር ነው። ከሶል ሬብልስ በተጨማሪ አሁን በማሽን ሳይሆን በሀገር ባህል መሰረት በሰው የሚቆላ ቡናን በጋርደን ኦፍ ኮፊ ካፌዎች አማካኝነት የምታቀርበው ስራ ፈጣሪዋ ቤተልሔም ይህን ንግግሯን ያደረገችው ደግሞ ከ150 በላይ ወጣቶች በተሰበሰቡበት መድረክ ነው። ዝግጅቱ መላ ይሰኛል። በወር አንድ ጊዜ የሚሰናዳው ይህ ዝግጅት የተጀመረው ደግሞ በካሌብ ሚክንስ ነው። ኢትዮጵያ ኢንሚ በተሰኙት ኢትዮጵያዊ ባህልን በሚያሳዩት ቪዲዮዎቹ የሚታወቀው ካሌብ ገና አማርኛ እየለመድኩ ነው ቢልም ስለ መላ የሚከተለውን ለቪኦኤ ተናግሯል። መላ አንድ ላይ መሆን ማለት ነው። በጋራ መላ መፍትሄ መስራት ማለት ነው። ላለፉት 23 ወራት በ9 ዓመቷ ኮዲንግ የጀመረችዋን ቤተልሔም ደሴን አርቲስት አምለሰት ሙጬን ዲጄና ሙዚቀኛውን ሮፍናንን የያዝሚ መስራችና ሊቀመንበር ኖህ ሳማራንና የቦስተን ስፓና ኩሪፍቱ ሪዞርት መስራች ታዲዮስ በለጠን ጨምሮ በተለያዩ ዘርፎች የተሰማሩ ስራ ፈጣሪዎች በመላ ተገኝተው ንግግር አድርገዋል። ዓላማው ምንድን ነው? ካሌብ ምላሽ አለው። አገራችን ላይ ዝም ብሎ ችግር ማየት ጥሩ ነገር አይደለም። ሶሉሽን ማምጣት ነው እና ለእኔ ኤንትርፕርነርሺፕ ይሄ ነው። ሶሉሽን መምጣት በስ ወይ ወይ እና ሥራ ፈጣሪ ማለት እና አሁን ወጣቶች ትልቅ ሀንገር አላቸው እና ይህንን ሀንገር ኢንፎርሜሽን ሁሌ አቬለብል አይደለምና እነዚህ አንደኛ የሆኑት በአለም ውስጥ ኦር በሀገር ውስጥ በንግድ ስራ ኦር ጀስት አሪፍ ነገር የሰሩትን ስናመጣቸው እና የእነሱን ስቶሪ ተረት ሲሰሙ በጣም ኢንስፓራ ያደርጋል። እነሱ ካደረጉት እኛ ማድረግ እንችላለን ይላሉ። ውጭ ሀገር ብታይ ሮሞዶ አይቶ ነው ሰው ያ ነገር እኔ እችላለሁ የሚለው እና እዚህ ሀገር አንዳንዴ ቢካ ብዙ ሮሞዶ ስቶሪ ሁሌ አንሰማም እና ለዛ ነው ይሄ ፕላትፎርም ክሬት ያደረግ ነው። ሮ ሞዴሎች ትልቅ ቢዝነስ ሰዎች፣ ሴቶች፣ ወንዶች እንዴት እንደሰሩት ምን ችግር አልፎ ነው አቺቭ ያደረጉት ይህንን ትልቅ ነገር ሰው፣ ለዛ ነው ጀመር። ሀያ አምስት ተሳታፊዎች የነበሩት መላ አሁን ከመቶ ሀምሳ በላይ ወጣቶች የስራ ፈጣሪዎቹን የህይወት ጉዞና ልምድ ለመቅሰም በወር አንድ ጊዜ ይሰባሰቡበታል። ወጣቶቹ በስራ ፈጠራ ወቅት ያጋጠማቸው ችግር ካለም ለእንግዶቹ ጥያቄ በማቅረብ ችግሩን ስለሚፈቱበት መንገድ ምክር ይቀበላሉ። ምንድን ነው የአንተ ሴክሬት ነገር? እኔ አንተ ጋር መጥቼ አንተ ንጋቢ ጃኬት ወይም ዲ ለመልበስ ለምን? ስለበረደኝ ነው? በጣም ዲዛይኑ ስለሚያምር ነው? ዲውረብል ስለሆነ ነው? ወይም ደግሞ የኢንተርናሽናል ፋስት ፋሽን ተከትለ ፋሽነብል የሆኑ ፕሮዳክት ስለምታመርት ነው? ይህ ብቻ አይደለም። አዲስ የስራ ሀሳብ ያላቸው ወጣቶችም በመላ ሀሳባቸውን አቅርበው በጉዳዩ ላይ እውቀት ካላቸውና አዳዲስ ሀሳቦች ላይ መዋለ ንዋያቸውን ለማፍሰስ ከተዘጋጁ ባለ ሀብቶች ጋር የሚገናኙበት መድረክም ነው። ብዙ አቅም ያለው ሰው ብር ያለው ሰው ላይክ ሰው አሁን አንድ ሜይ ቢ ሶስት ወር በፊት አንድ ልጅ የዶሮ ፋርም መክፈት ፈልጋ ነበር። ግን የት ልጀምራለች? ኔክስት አንድ ኤክስፐርት በዚህ ስራ ነበረ አወሩና እና ሊጀምሩ ሄዱ። የሰማሁት ሌላ ደግሞ ስ ፓርትነርሽፕስ እዚህ ይገኛል። ላይክ ኢንቨስትመንትም አሁን ትልቅ ኢንቨስተሮች ይመጣሉ ይሰማሉ፣ እና ኦፕን ናቸው ይህ አይነት ፕሮጀክቶች። በዚህ ሁሉ መሀል ወጣቶቹ ስራ ፈጣሪነት ከባድ ቢሆንም በጠንካራ ስራ ስኬታማ መሆን እንደሚቻል በመላ ይማራሉ። ለዚህ ደግሞ እንደ ቤተልሄም ያሉ ስራ ፈጣሪዎች በመላ ይጋበዛሉ። የፈረንሳይኛ ትምህርት ለመማር ነበር። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ፣ አዲስ አበባ